Seven በበጀት ቅነሳ ጉዳይ ከፕሬዚዳንት ኢማኑኤል ማክሮን ጋር ያልተግባቡት የፈረንሳይ ወታደራዊ ጠቅላይ አዛዥ በራሳቸው ፍቃድ ስልጣናቸውን ለቀቁ። የወታደራዊ አዛዡ ስልጣን መለቀቅ የመኮንን አስተዳደር በጀቱን ለማስተካከል ሲጥር በአገር ውስጥና በውጭ ዓለም የገባውን ወታደራዊ ግዴታ ለመወጣት ያለበትን ተጽዕኖም አሳይቷል ተብሏል። ሄንሪ ሪጅዌል ከሎንዶን የዘገበውን የዚህን ዘገባ ዝርዝር ስታብላቸው ይዛቀርባለች። ጀነራል ፒየር ዲቫልዬ ስልጣን ከመልቀቃቸው በፊት ወታደራዊ በጀት እንዲቀነስ የቀረበውን ሀሳብ አስመልክቶ ሲናገሩ በቀረበው በጀት የፈረንሳይን ደህንነት እንደማስጠብቅ በእርግጠኝነት መናገር አልችልም ብለዋል። ፕሬዚደንት ማክሮን የሀገሪቱን የ2017 ዓ ም ብሔራዊ የበጀት ጉድለት ለማስተካከል ከወታደራዊ በጀት ወደ 1 ቢሊዮን ዶላር ሊቀንሱ ነው የሚፈልጉት። የሆነ ሆኖ ፕሬዚደንቱ በ2018 ዓ ምና ከዚያ ወዲያ ባሉት አመታት ወታደራዊ ወጪውን ከፍ ሊያደርጉ ቃል መግባታቸውን ቃል አቀባያቸው ክሪስቶፍ ካስትነር ገልጸዋል። Dans ce cadre, le président de la République a réaffirmé son engagement sur la montée progressive du budget des armées jusqu'à budget. በቅርቡ አሸባሪዎች ፈረንሳይ ውስጥ ጥቃት ካደረሱ በኋላ ወደ 7500 የሚሆኑ ወታደሮች በሀገሪቱ ከተሞች ውስጥ ተደልድለዋል። የፈረንሳይ ወታደሮች በሶሪያና በኢራቅ ከእስላማዊ መንግስት ጅሃዳዊ ነውጠኞች ጋር እየተፋለሙ ነው። አራት ሺህ የሚሆኑ የፈረንሳይ ወታደሮች ደግሞ በሰሜን አፍሪቃ ሳህል አካባቢ በጸረ ሽብር ፍልሚያው ግንባር ቀደሞቹ ናቸው። በተለይ የአፍሪቃውን የጸረ ሽብር ፍልሚያ ሸክም የአውሮፓ ወዳጅ ሀገሮች እንዲጋሩ ኢማኑኤል ማክሮን ጥሪ አድርገዋል።